ደብረ ማርቆስ ዩኒቨርሲቲ ውስጥ ካለፈው አርብ አንስቶ በተማሪዎች መካከል በተነሳ ግጭት የአንድ ተማሪ ሕይወት መጥፋቱ ተገልጿል። የቆሰሉም እንዳሉ እና ምርመራ እየተካሄደ መሆኑን የምስራቅ ጎጃም ዞን ፖሊስ መምሪያ ለቪኦኤ ገልጿል። አስቴር ምስጋናው ዝርዝሩን ይዛለች። በደብረ ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደሳሉ ጌትነት እንደተናገሩት ከትላንትና በስቲያ ማንነታቸው ያልታወቁ ሰዎች ናቸው ወደ ዩኒቨርሲቲው በመግባት በተማሪዎቻችን ላይ ጥቃቱን የፈጸሙት ይላሉ። በጥቃቱም የአንድ ተማሪ ህይወት ሲያልፍ ሶስት ተማሪዎች ቆስለዋል ነው ያሉት። ግጭት አልተፈጠረም። ጥቃቱ የተፈጸመው በተማሪዎቻችን ላይ ያነጣጠረ ጥቃት ነው። ጥቃቱ የጀመረው አረዝ በኋላ ና እስካሁን ድረስ ለማጣራት እየሞከረ ነው፣ ግን ትክክለኛውን መንሰይ አላገኘንም። በተማሪዎቻችን ላይ ጥቃትን የተፈጠረ ሲሉት ምንድን ነበር ጥቃቱ? ጥቃት እንግዲህ ተማሪዎቻችን ተደግፈዋል። ህይወቱም ያለፈ ተማሪ አለ። አርብ ሁለት ማታ ምሽት ላይ በነበረው ጥቃት እንግዲህ የሶስት ተማሪዎች አካል ላይ ጉዳት ከፍተኛ ጉዳት ደርሷል። አሁን ላይ ነው የሚገኝ ሪፈር ላይ አዲስ አበባ እና ዋጋ ነው ጥቃት ሁድ አራት ዳት አካባቢ ደግሞ አንድ የሦስተኛ ዓመት ኢኮኖሚክስ ተማሪ ላይ ብዘባ ተፈጽሞ ሲወጡ ያነስ ችሏል። ስለዚህ ጥቃት ነው ያልኩኝ በግሩፕ መካከል ወይም በተማሪዎች መካከል የነበረ ግጭት ሳይሆን እስካሁን ድረስ መለየት ዛቻ ናቸው አካላት በተቀመባዳራ መልኩ በተማሪዎች መካከል ጥሩ ስምና ህብረተሰብና ያላቸውን ተማሪዎች እየለዩ ነው ጉዳት እያደረሳቸው እያደረሱባቸው ያሉ የተደበደቡትን ተማሪዎች፣ ያመለጡትን ተማሪዎች እንደገና ደግሞ የሞቱትንም ስናይ የተለያዩ ብሔር ተዋጽኦ ያላቸው ናቸው። ይህ የሚያሳየው በተማሪዎች ላይ የመዳበረ ጥቃት እንጂ ብሔርን መሰረት ያደረገ ወይም የሆነ ታርጌት ያለው አንድ ብሔር ለመለ ታርጌት አድርጎ የሚካሄድ አይደለም። እነማን ናቸው ሊታወቁ አልቻሉ? እስካሁን ድረስ የለም። ግን አምስት ተጠባሪዎችም ያህል በአርብ ዕለት ካሳደሮች በኋላ አጥር ወጥተው ጫካ ውስጥ ሲገቡት ጫካ በማህበረሰቡ ርብርብና በፖሊስ እርዳታ ሰተን በቁጥጥር ስሮ ላይ ምርመራ እየተደረገባቸው ነው። ያለ እንግዲህ ተጠባሪዎቹ ፖሊስ እስከወጡ ሲደርሰው መረጃ ለእኛ እስካላፈው ገለ የምናገር የለም። ነገር ግን ስቲል ምክንያቱ ያልታወቀ ሆን ተብሎ የተጠና በሚመስል መልኩ ነው ጥቃት እየተፈጸመ ነው። የቆሰሉትም ሆነ የሞተው ተማሪ ከየት ከየት አካባቢ ነው አጣርታቸዋል? ከኦሮሚያ ከትግራይ ናቸው። በዩኒቨርሲቲ የሁለተኛ ዓመት ተማሪ የሆነው ግርማይ ድረስ እንደሚናገረው ደግሞ ከትላንትና በስቲያ በመመገቢያ አዳራሽ አካባቢ ግጭት ተከሰተ። የግጭቱን መንስኤ ግን ምን እንደሆነ ማወቅ አልቻልኩም ብሏል። ግጭቱ በአስራ ስድስት ነው በመጀመሪያ የተጀመረው በአማራና በኦሮሞ ነው የተጀመረው። መነሻው ምንድን ነበር? መነሻው ያን ያህል መረጃ የለም ግን በካፊ አካባቢ ነው የተቀጠ። ችግር መጀመሪያ በግለሰብ ደረጃ ነው ወይስ በግሩፕ ነው? ማለት መጀመሪያ ልጅ አንድ ልጅ ነው ተመታ፣ የኦሮማ ልጅ የዚህ ልጅ የሞት ደግሞ ያው ቡድን ነበሩ የሆነ ከአስራ አምስት በላይ እስከ ሀያ ድረስ የሚሆን ተማሪዎች የአማራ ተወላጅ ነበሩ የሚል መረጃ ነው ያለን እንጂ ብዙ እንትን ነገር በትክክል አታውቅም። በቡድን ይሁን የጸቡ መነሻ ምን እንደሆነ አታውቅም። አዎ፣ ማት የሆነ መረጃ አይደለም። በዚህ ሰዓት ልጆችን ለመረጋጋት በመሀል ገብቶ ነበር የሚል መረጃ ነው ያለን። በዚህ ውስጥ ይህ እያረጋግ ያለ ግን፣ እነዚህ ብቅብቅ የሚያነሱ ተማሪዎች ከኛሁን በሚል ሀሳብ ሰጡ። ለሱ ድንጋይ ያዝና ከኛ ወጣ የሚነገም አሉ ከዚ ልጁ ነገር እንሶ በእናታችን ምናምን ያለ፣ አይ ችግር የለውም፣ በኋላ ለአንተ ነው ምናምን ብሎ፣ ከዛ ኋላ ማታ ነው ልጅ የተመጣ። መጀመሪያ ጸቡ በተነሳበት በግርግሩ ሰዓት አልተመጣም፣ አብዛ ሰዓት አልተመጣም። ከተወሰነ ሰዓት በኋላ ነው ልጁ የተመጣ። ማን እንደመጣው ታውቋል? አራይ፣ ሙሉ ስሙ ማን ነው? የስንተኛ መተማሪ ነው? ማን ነው የአራተኛ ያራተኛ አመት የባይት ዘንድሮ ተመራቂ ነበር። አዎ አዎ። አሁን በምን ሁኔታ ላይ ነው ያለው ልጅ? ልጅ አሁን እየደወልን ደህና ነው ያው፣ ትንሽ እየተሻለ ነው ያለ ሁኔታው ደህና። ሁለተኛ የተመጣው ሁለተኛው የተመጣው ሞቷል። እዛ ነው የተመጣው ማለት ነው። እህ ዝም ብለህ ከተማሪዎች ጋር ያለ ማለት ነው። የሆነ የተወሰነ የቡድን ተማሪዎች ትመጡ ና ከሱ ጋር የነበሩ እየተወሰነ የሚል በመስማት መጀመሪያ ላይ ከዚያ ከልጆች ካ ሲለይ ነው ለሱ አነጻጽሮ ለሱ ብቻ ይመጡ ማለት ነው። የመቱት ልጆች ግን ይታወቃሉ። እነዚህ ልጆች ብዙ ሰች ከላ አይታወቁም። ከፖሊስ ያገኘሁት መረጃ ደግሞ በተማሪዎች መካከል የተፈጠረው ግጭት ነው ብለዋል። የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ይርሳው የተማሪ ግጭት ነው። ሶስት ተማሪዎች ያው በድንጋይ ተመተው ህክምና ላይ ነው። ከዚህ ጋር በተያያዘ አምስት ተማሪዎች ተጠርጥረው ምርመራው እየጣረ፣ በአሁኑ ሰዓትም የዩኒቨርሲቲው ማህበረሰብ፣ የደብረ ማርቆስ ከተማ ነዋሪዎች ከተማሪዎች ጋር ውይይት እያካሄዱ እንደሆነም አቶ ደሳለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር